መዝሙር 28 አምፅኦ ለእግዚአብሔር ውሉደ አማልክት አምፅኦ ለእግዚአብሔር እጉለ ሃረጊት አምፅኦ ለእግዚአብሔር ከብረወ ሰብሃተ አምፅኦ ለእግዚአብሔር ሰብሃተ ለስሙ ስግዱ ለእግዚአብሔር ባጸደ መቅደሱ ቃለ እግዚአብሔር ላይለመያት አምላከ ሰባት አንጎድጎደ እግዚአብሔር ላይለመያት ብዙ ቃለ እግዚአብሔር በኃይል ቃለ እግዚአብሔር ባግይ ሰባት ቃለ እግዚአብሔር ይቀጠቅ ጠርዘ። ወይ ቀጠቅጦ እግዚአብሔር ላርዘ ሊባኖስ ወያደገድጎ ከመላህመ ሊባኖስ ወፍቆ ርሰ ከመወልድ ዝአሃዱ ቀርኑ ቃለ እግዚአብሔር ይመትር ነደ እሳት ቃለ እግዚአብሔር ያድለቀልቆ ለገዳም ወያድለቀልቆ እግዚአብሔር ላሃቀለ ቃዴስ ቃለ እግዚአብሔር ያጸንኦ ሙላሀየላት ወይ ከስት ዋመ ወበፅር ወሰ ኩሉ ይብል ሰባት እግዚአብሔር ያስተጋብኦ ለማየ አይኅ ይነበር እግዚአብሔር ወይ ነግስ ለዓለም ወይሁወሙ ሀይለ ለህዝቡ እግዚአብሔር ይባርኮሙ ለህዝቡ በሰላም